ፕሬዚደንት ባራክ ኦባማ ለሁለተኛ ሁለተኛ ዙር አገራቸውን ለማስተዳደር ያስቻላቸውን ምርጫ ባሸነፉ ማግስት ከፊታቸው የተደቀኑ ፈተናዎችን ለመፍታት የሚያስችሉ አቅጣጫዎች መመርመር ይዘዋል። በዩናይት ስቴትስ ምክር ቤት አብላጫ መቀመጫዎችን ከያዘው ከተፎካካሪው የሪፐብሊከን ፓርቲ አባላት ጋር አብሮ ለመሥራት የሚያስችሉ አማራጮችን ለማጤን ሁለት ወገኖች ንግግር ጀምረዋል። በዚህ ዙሪያ ሙያዊ ትንታኔ ጠይቀናል። ይህንኑ የሚያካፍሉን ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ክፍለ ግዛት የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያ እንዲሁም ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ሁለቱ ምሁራን ያወያየው አሉላ ከበደ ነው። ወደ ውጭ ፖሊሲዎች እናቅናና ለአድማጮቻችንም ቀረብ ለማድረግ በተለይ የኢትዮጵያንና በጠቅላላውም የአፍሪካን ጉዳዮች በሚመለከት ዲሞክራሲን በዓለም ዙሪያ በማስፋፋቱ ፕሬዚዳንት ባራክ ኦባማ በሁለት ሺ ስምንቱ ምርጫ ዘመቻ ቀደም ብሎ እንዲሁም ከተመረጡ በኋላ በጋናና በሌሎች ሀገሮች ባደረጓቸው ንግግሮች ያን አይነት የመሪነት አርአያነት ሊከተሉ እንደሚፈልጉ ቢናገሩም ያሰቡት፣ የተናገሩት አልተሳካም፣ እውን አልሆነም የሚሉ የሚደግፏቸው ተቃዋሚዎች እንዳሏቸው ይታወቃል። በውጭ ሀገር ለሚደረጉ ለውጦች የዩናይት ስቴትስ ፕሬዚዳንት ቀዳሚ ዓላማዋ አለመሆኑ ይታወቃልና። ያን እንዴት ማስማማት ይቻላል? የአገር ብሔራዊ ፍላጎት ባለበት ከሌሎች ጋር መስራት የሚፈለገውና መራጩ ህዝብ ደግሞ በተዘዋዋሪ የሚፈልገው እንግዲህ፣ ዋናው እዚያ አንኳር ጥያቄው ምንድን ነው? ለምንድን ነው ፕሬዚደንት ኦባማ በአፍሪካም ሆነ በኢትዮጵያ ውስጥ የሰብአዊ መብትን፣ ዲሞክራሲን፣ የመሳሰሉትን የነጻ ምርጫን ማካሄድ ያቃታቸውን ለምንድን ነው ብሎ መጠየቅ አለብን። አንደኛው እንዳልከው ብሔራዊ ፍላጎትና የብሔራዊ ጉዳዮች አሉ። በአሜሪካ ለምሳሌ በአፍሪካ ቀንድ አገሮች ላይ በአሸባሪዎች በመሳሰሉት ነገር አሜሪካ በጣም ተወጥራ ስለተያዘች ያንን ለመከላከል እና ይህንን ፖሊሲ ለማራመድ የኢትዮጵያ መንግስት መሳተፍ አስፈላጊ ስለነበረ የግዴታ ዝም ማለት ነበረባቸው። ይህም ምንድን ነው የሰብአዊ መብትን አይደግፉም ማለት ሳይሆን ወይንም ፍላጎት የላቸውም ሳይሆን ያንን የብሔራዊ ኢንትረስት ወይም የአሜሪካንን በአፍሪካ ቀንድ ላይ ያለውን ጉዳዮች ለማጠናቀቅ ሲሉ በሰብአዊ መብት ላይ ያለውን ወደ ታች አድርገውታል፣ አለዚያ አይቶ እንዳላየ አልፈውታል ማለት ነው። ነገር ግን በተለይ በሁለት ሺ ዘጠኝ አመተ ምህረት ላይ በአክራ ጋና ላይ ብዙ የተናገሩት ነገር ነበሩ። ፈላጭ ቆራጮች አፍሪካን ወደኋላ እያስቀረዋት ነው፣ ፈላጭ ቆራጮች አፍሪካን እየበዘበዟት ነው፣ እየሸጧት ነው ብለው በጣም የህዝቡንም መንፈስ አነሳስተው ነበር ና እኔም አንደኛ ያደገፍኳቸው በዛ ምክንያት ነበረ። በጽሁፉም በሌላም ዘዴዎች ሀሳባቸውን ይገፉበታል ብዬ አስቤ ነበር። ነገር ግን የተናገሩትና በስራ ለማዋል ያቃታቸው ብዙ ነገሮች ነበሩ። ከእነዚህ ከጠቀስኳቸው ሌላም ነገር ምንድን ነው፣ በሀገሪቷ ውስጥ ዶሜስቲክ ኢሹ ወይም የሀገር ጉዳዮች እያስቸገሯቸው ብዙ ነበሩ። የምጣኔ ሀብት ችግር ነበረ፣ የሰራተኞች ችግር ነበረ፣ በጤንነት መምሪያ የነበረው ትልቅ ክርክርና ውዝግብ ነበረ። በዛ ላይ በሀገሪቷ ውስጥ ህብረተሰባዊ የሆኑ ጉዳዮች እንደዚሁ ደግሞ በፓርቲ ደረጃ የሚሰሩትን ነገር በሙሉ እየገፏቸው ወደ ኋላ እንዲቀረ ያደረጓቸው ብዙ ነገሮች ስለነበሩ ሰብዓዊ መብት ላይ ሊያተኩሩ አልቻሉም። ነገር ግን ይሄ ለእኔ የምገነዘበው ነገር ምንድን ነው፣ በሁለተኛ ጊዜ በሚመረጡበት ጊዜ ምንም ቢሆን ከአፍሪካ የፈለቁ ሰው ናቸው። አባታቸውም ከኬንያ ነው የመጡት። ለአፍሪካ አንድ ሌጋሲ ወይንም ቅርስ መተው አለባቸው። ስለዚህ እንደአሁኑ ዝም ብሎ በባዶ እጃቸው ለመውጣት ይፈልጋሉ ብዬ አላምንም። ስለዚህ በአፍሪካ ውስጥ እንደምተምነው በስራቸውም ባደረጉትም ነገር ታሪካቸውን ስንመለከት በሲቪል ራይትስ ወይንም በሰብአዊ መብት በመሳሰሉት ነገር ወደፊት ለማራመድ መንፈሳቸውም ከዛ ጋር የተጣመረ ስለሆነ በአፍሪካ ላይ የሚጥሉት ቅርስ ብዬ የማምነው ምንድን ነው፣ በዲሞክራሲ በጥሩ አገዛዝ በጥሩ ምርጫ፣ የሰብአዊ መብት በመጠበቅ እነዚህን ነገሮች ስር እንዲሰድ ያደርጋሉ ብዬ ነው ማስበው በሁለተኛ ተርማቸው ላይ። መልካም ፕሮፌሰር ጌታቸው እሺ። ፕሬዚዳንት ኦባማ ሲመረጡ የዓለም ሕዝብ በሞላ ተስፋ ያጣልባቸው ሰው ነበሩ። የትውልድ አመጣጣቸው እድገታቸው በኤዥያ ሆኖ በዛ በዛ ምክንያት የሶስተኛው ዓለም ችግርና ብሶት ይገባቸዋል የሚል ሀሳብ ነበረው። እና ብዙ አገሮች ብዙ ሕዝቦች የእነሱ ትግል አጋዥ እንደሚሆኑ አድርጎ ነበር ያያቸው። ለእስልምናው ዓለም ወይም ለአረቡ ዓለም በካይሮ ያደረጉት ንግግር ለአፍሪካኖች ደግሞ ቅድም እንደተባለው በአክራ ጋና ያደረጉ ንግግር ተስፋ ሰጪ ነበረ። ግን ያ ብሩህ ተስፋ ስራ ላይ አልዋለም። ምክንያቱም ብዙ የአፍሪካ ሀገሮች የዲክቴተሮች፣ የአምባገነኖች እጅ መዳፍ ውስጥ የገባች ሀገር ነች። ሰብአዊ መብት የሌለበት ሁኔታ ነው ያለው። በኢትዮጵያ ብንመለከት የመናገር፣ የመጻፍ፣ የመሰብሰብ የነኚህ የነኚህ ሁሉ ሁኔታ የጨለመበቱ ነው ያለው። የሀሳብ ልዩነትን አለመቀበል ትልቁ ትልቁ መከራችን ነው። በነገራችን ላይ ፕሬዚዳንት ኦባማ በተነጋገሩ ላይ የብዙዎቹ ችግር የሀሳብ ልዩነትን አለመቀበል ነው የሚል አስቀምጠው ነበረ። ያ አሁን አንድ ትልቅ ችግር ነው። መንግስት የአፍሪካ መንግስታት፣ የኢትዮጵያ መንግስት ቢሆን ሆደ ሰፊ መሆን እንዳለበት፣ ተቃዋሚዎችን ማዳመጥ ማነጋገር እንዳለበት፣ አገር ውስጥ ያሉትንም ጋዜጠኞች ሁሉ የሚታሰሩትን የፖለቲካ የሲቪክ ድርጅት ኃላፊዎቹ የሚታሰሩት ሁሉ እነሱ ሁሉ ፍርድ እንዲያገኙ፣ ያለ አንዳች ምክንያት የታሰሩ አሉ፣ እነዛ እነዛ ሁሉ እንዲወጡ፣ በዚህ አንኳር አንኳር በሆኑ ሁኔታዎች ኳያ እንዲናገሩልን ነበር የተባለው የተጠበቀው። ዋናው ትጉሉን አሜሪካኖች ለአፍሪካኖች ያካሂዱ። ሳይሆን አፍሪካኖች ራሳቸው ትግላቸውን ራሳቸው ያካሄዳሉ። አሜሪካኖች ግን አጋዥ ሁኑ ነው የተባለው የተጠየቀው የሚለመነው። ፕሬዚዳንት ኦባማም አሁን በሚቀጥለው የአራት አመት ሂደታቸው ውስጥ ይሄንን ፈርጠም ባለ መንገድ በአፍሪካ ውስጥ የሚደረጉትን አምባገነኖችን መቋቋም እንዳለባቸው ያስገነዝበናል። ታሪክም አለ፣ በፕሬዚዳንት ካርተር ጊዜ ሴክሬታሪ ቫንስ ኖ ዴሞክራሲ ኖ ፎሬን ኤድ ብለው ነበረ። ዴሞክራሲ ከሌለ የሰብአዊ መብት ከሌለ የአሜሪካ እርዳታ አይመጣም ብለው ነበረ። ያ ተመልሶ መምጣት ያለበት ሁኔታ ይመስለኛል። በአፍሪካና በኢትዮጵያ አካባቢ ይህ ነው። ሌላው በማካከለኛው ምስራቅ ተስፋ የሰጡበት ሁኔታ ነበረ። የፍልስጤምና የእስራኤል ሁኔታ ይቋጫል የሚባል አንድ አይነት ሀሳብ ወይንም አመኔታ ነበረ። ያ ሳይሆን ቀርቷል። በኢራክና በአፍጋኒስታን ያሉት ሁኔታዎችም እንደዚሁ ናቸው። በተለይ ደግሞ አሁን በሶሪያ ውስጥ ያለው ሰላሳ ሺህ ሰው ማለቁ አሜሪካ ከሩቅ ዝም ብላን የምታየው ትክክል እንዳልሆነ፣ ሰላሳ ሺህ ሰው ማለቅ ቀላል አይደለም። እነዚህ ሰዎች ሶሪያኖቹ የሚጠይቁት አሜሪካኖች ከሩቅ ሆናቸው እርዱ ነው፣ ልክ ሊቢያ ውስጥ እንደተደረገው እና በዛ በዛ መሰረት ፕሬዚዳንት ኦባማ በመጀመሪያው አመታቸው ወጥቀዋል እና አሁን በሚቀጥለው አራት አመት ግን ተነስተው ግሬድ ቢሰጣቸው ኤ ወይም ቢ የሚያገኙበት መሆን አለበት። አሁን ነጥብ ስጡ ብትሉኝ ሶስት ወይንም አራት ነው የምሰጣቸው ከአምስት ውስጥ። እና ያ ሁሉ መሻሻል ያለበት ይመስለኛል። እንግዲህ ሁለተኛ ተርም ማለት ፕሬዚዳንት ሌጋሲውን በታሪክ የሚያስቀረውን ቅርስ የሚመለከት የሚከታተል ስለሆነ ወደፊት ታሪክ በጥሩ ሁኔታ እንዳያቸው አድርገው እንደሚያልፉ ተስፋ አድርጋለሁ። ወደፊት እንጓዛለን፣ ነገር ግን የሚካሄደው መንገድ ቀጥታ አደለም የናንተንም የኔንም ጥረት ይጠይቃል ይላሉ በንግግራቸው። ፕሮፌሰር ጌታቸው እንዳመላከቱት ምናልባት የመጨረሻ ነጥብ የሁለት መቶ አመት ልምድ ያለው የደረጀ ዲሞክራሲም ቢሆን እንከን የለሽ አይደለምና የራሱ ፈተና የራሱ መሻሻል ያለበት መሆኑን ፕሬዚዳንት ባራክ ኦባማ ራሳቸው በንግግራቸው እንዳመላከቱት ሁሌ የሚሻሻል ሁሌ የሚያድግ አማራጭ መኖሩን እንደተናገሩት የዲሞክራሲ ጭላንጭል ለማየት የሚሞክሩ የሚመኙ ህዝቦች እንዲህ ካለው አሰራር እንዲህ ካለው ሁኔታ ምን ይማራሉ የምርጫው ሂደት ምናልባትም በዚህ ሀገር አካሄድ የሚመረጥ የሚደነቅ እንዳልነበረ ይታወቃል የተካረረ ሁኔታ ውስጥ የገባ ነገር ግን መጨረሻው ህግ በሚገዛው መንገድ ነው የተቋጨው እና ምን አይነት ቁም ነገር ሊገበይ ይችላል ትላላችሁ ፕሮፌሰር አለማየሁ እሺ ፕሬዚዳንት ኦባማ ባሸነፉበት ወቅት የሰጡት ንግግር ላይ አንድ በጣም የነካኝና በጣም ቢያስደሰተኝም ማለት እችላለሁ ምንድን ነው ምርጫ ማለት ምንድን ነው አሉ። ምርጫ ማለት ሶስት መቶ ሚሊዮን የሆነ ሰዎች በአሜሪካን ውስጥ የምንኖር አስተያየታችንና ሀሳባችን የምንሰጠው ነው። ግን ይህንን በምናደርግበት ጊዜ ጩኸት አለ፣ ጭቅጭቅ አለ፣ ትርምስ አለ፣ የመሳሰሉትን ነገሮች ሁሉ ይመጣሉ። ምክንያት ሁላችንም የግል አስተያየት አለን፣ ሀሳብ አለን፣ እምነት አለን፣ የመሳሰሉትን ነገሮች እናደርጋለን። ግን አገራችን በጣም ትልቅ ስለሆነ በምንከራከርበትና በምንጨቃጨቅበት ጊዜ እርግጥ አንዳንዶቻችን ፍርሀት ሊኖረን ይችላል። አንዳንዶቻችን ልንከፋ፣ ልንደሰት፣ የመሳሰሉትን ነገሮች ሁሉ ትርምስ ሊኖር ይችላል አሉ ይሄ ግን በስነ ስርዓት ብናደርገው ነገር ስለ መብታችንና ስለ ነጻነታችን የሚያሳይ የሚጠቁም ነገር ነው አሉ ትልቁ ምልክት ትልቁ የነጻነታችን አርማ እነዚህን ነገሮች በሰላማዊ መንገድና ሲቪል በሆነ መንገድ ተነጋግረን በምርጫ ድምጻችን በመስጠት መጨረሻ ላይ የሆኑሉ ክርክርና የሆኑሉ ብጥብጥና አለመስማማት ልናሰነፍሰውና ልናስረግጠው እንችላለን አሉ እና እዚህ ላይ ሲጠቅሱ ምን አሉ ይሄ ደግሞ በጣም የሚያስደስት ነገር ነው መርሳት የማይገባን ነገር ከኛ ርቀው በረጅም ርቀት የሚኖሩ አገሮች እና ህዝቦች እችን እድል ሌትና ቀን የሚያስዋት ነው አሉ። ምክንያቱም የመምረጥ መብት ስለሌላቸው የመነጋገር መብት ስለሌላቸው የመሳሰሉት ነገሮች ስለሌላቸው። እኛ ይህንን እንደ ተራ ነገር የምንወስደው ለሌላው አገር ትልቅ የሚደነቁበትና የሚያልሙ ቶች ናቸው። ስለዚህ ምርጫ ምን ያህል አስፈላጊና ህዝብ ድምጽ የሚሰጥበት ምን ያህል ለአንድ ዜጋ፣ ለአንድ ህዝብ መሰረታዊና በሰውነት ውስጥ የሚሯሯጠውን ደም የሚያንቀሳቅሰው ነው ብለው ተናገሩ እና ሌሎች አለም ውስጥ ያሉ አገሮች ያለን መብትና የምንፈልገውን መሪ ለመምረጥ የምንችልበት ችሎታ ስላለን ለሌላው መቅኛ ይሆነናል ብለው ነው የተናገሩት። መልካም። በሰላማዊና በሰለጠነ ፕሮፌሰር አለማየሁ ሲቪል ባሉት መንገድ ምርጫ ማካሄድ መቻላችን ትልቁ ነው የአንድ ነጻ ህዝብ መለያ መሆኑን አመላክተዋል። ፕሮፌሰር ጌታቸው የሚያክሉት ነገር አለ። የአሜሪካ ዋናው እንግዲህ የሚያስደስተው ነገር ይህ የአሜሪካ ህገ መንግስት ሁለት መቶ ሀያ አምስት አመት ያስቆጠረ ነው። አንዳንድ ሰዎች ህያው ህገ መንግስት ነው የሚሉት ሊቪንግ ኮንስቲቲዩሽን ምንድን ነው ይህ ለምሳሌ ብዙ አገሮች አንዱ መንግስት ሲመጣ አንደኛው ሲቀለብሰው አንደኛው ደግሞ ለራሱ እንደሚሆን እያለ እያጻፈ የሚያቀርበው ነገር ነው ያ አልሆነም እዚህ በዚህ በሁለት መቶ ሀያ አምስት አመት ውስጥ ሀያ ሰባት ጊዜ መሻሻል ተደርጎበታል አሜንድመንት የሚባለው እና ይሄ የጊዜው ሁኔታ እየተከተለ የሚሄድ ነው ይህ ህገ መንግስት የህግ የበላይነትን ያስቀድማል የሰው የበላይነት የለም የአፍሪካ ወይም የሌሎች ሀገሮች ችግር የህግ የበላይነት የለም። ጠቅላይ ሚኒስትሩ ወይንም ሚኒስቴሩ ከህጉ በላይ ነው ያለው። ያ ችግር የሚያመጣ ነው። የአሜሪካን ሀገር ህግም እንከን አለው። ግን ያም ሆነው ይህ የህዝብ ልዑላዊነትን ያከብራል። እድል ለሁሉ ሰው እንዲከፈት ያደርጋል። በሃይማኖት በጎሳ፣ በዘር ሳይለይ ሁሉም የተፍጨረጨረውን ያህል ሰርቶ የቻለውን ያህል ሊያድግና ሊጎለብት ይችላል። ይህ ማለት ሁሉም የተሳካ ነው ማለት አይደለም። አንዳንድ ሰዎች፣ አንዳንድ ወገኖች ያንን እድል የማገኙ አሉ። በመልካቸው ብቻ በቋንቋቸው ብቻ ወደ ኋላ የሚባሉበት አለ። ነገር ግን ሆኖም የአሜሪካ ህገ መንግስት የህዝብ እኩልነትን የሚያ የሚያመጣና የሚያስከብር ስለሆነ ያ ለሌላ አገሮች እንደ አንድ ትልቅ ምሳሌ የሚከበር ነው። አሜሪካኖች፣ የአሜሪካን መንግስታት፣ የፖለቲካ መሪዎች ህዝብን ያከብራሉ። ብዙ አፍሪካ ሀገሮች፣ መንግስታት ወይንም ደግሞ የፖለቲካ አካላት ህዝብን አያከብሩም፣ ይሳደባሉ፣ ይንቃሉ። ያ ደግሞ ሰላም ሊያመጣ አይችልም። እንደዛ ሆነው ደግሞ የአንድ አገር እድገት እውን ሊሆን አይችልም። እና እነዚህ እነዚህን እንግዲህ ከአሜሪካን ልንማር እንችላለን። መልካም። ውይይቱ ይቀጥላል። ሌሎች ርእሶችም መልሰው እንድናመጣችሁ እንደሚጋብዙን እንደምናገኛችሁ ተስፋ አረጋለሁ። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና የህግ ባለሙያ እንግዶቼ፣ ዛሬም ለጊዜያችሁ በድጋሚ አመሰግናለሁ እግዜር